ፕሬዚዳንት ትራምፕ ባለፈው ሳምንት ስለ ኖቤል የሰላም ሽልማት የተናገሩት ኤርትራ ግብጽ መስላቸው ነው የሚሉ አስተያየቶች እየተሰሙ ነው። በኢትዮጵያ ጉዳዮች ላይ ብዙ ጊዜ የሚናገሩት ወይም በመናገር የሚታወቁት የዩናይትድ ስቴትስ የቀድሞ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ህርማን ኮሆን አንዱ ናቸው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴም ተመሳሳይ ሀሳብ አለው። ህርማን ኮሆንን ያነጋገረው ሰለሞን አባተ ተከታዩን አቀናብረዋል። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በኦሃዮ ግዛቷ ከተማ ቶሌዶ የፖለቲካ ቅስቀሳ እያደረጉ ሳሉ በንግግራቸው ጣልቃ የኖቤል የሰላም ሽልማት ጉዳይን አንስተው ነበር። ስምምነት አወረድኩ አንዲትን አገር አተረፍኩ። እናም የዚያች አገር መሪ ሀገሪቱን በማዳን የኖቤል የሰላም ሽልማት መሸለሙን ሰማሁ። ያኔ እኔ ጉዳይ ውስጥ የተጫወትኩት ሚና አለ አልኩኝ። አዎ፣ አያችሁ፣ ነገሩ እንዲህ ነው። እየተሰራ ያለው እኛ እስከምናውቀው ዋናው ቁም ነገር ያ ነው። በእርግጥ ፕሬዚደንቱ ሀገሪቱንም ሆነ መሪዋን በስም አልጠቀሱም። ጊዜው መቼ እንደሆነና ስለ የትኛው ሽልማት እየተናገሩ እንደነበሩም አልገለጹም። ለማንኛውም ግን የቅርብ ጊዜውን የኖቤል የሰላም ሽልማት ግምት ውስጥ በማስገባት በፕሬዚደንቱ አስተያየት ላይ ጥቂት ፍተሻ ቢጤ እንዲያደርጉ ባለሙያዎችን ስናፈላልግ የቀድሞ የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩትን፣ በሁለት የአፍሪካ ሀገሮች አምባሳደር ሆነው ያገለገሉትን፣ በዘመኑ የኢትዮጵያ ፖለቲካ ውስጥ በነበራቸው ጣልቃ ገብነት የሚታወሱትንና በኢትዮጵያና በአፍሪካ ቀንድ ጉዳዮች አብዝተው የሚጽፉና የሚናገሩትን አሁን በጆንስ ሆፕኪንስ ዩኒቨርሲቲ የአሜሪካ የፖሊሲ ጉዳዮች መምህር የሆኑትን ፕሮፌሰር ሄርማን ኮሆንን አገኘሁ። ፕሬዚደንቱ እኮ ነገር ተደባልቆባቸው ነው አሉኝ። ፕሬዚደንት ትራምፕ ኢትዮጵያ ኢጅፕት እንደሚመስለኝ ፕሬዚዳንት ትራምፕ እየተናገሩ ያሉት ተምታቶባቸው ይመስለኛል። በኢትዮጵያና በግብፅ መካከል ያለው ውጥረት እንዲያበቃ ዩናይትድ ስቴትስ እየተጫወተች ስላለው ሚና ነው። እናም ግብፅ ከምትጠቀምበት ውሃ ሰባ ከመቶውን በምታገኝበት ጥቁር አባይ ላይ ኢትዮጵያ ግዙፍ ግድብ እያቆመች መሆኑንና ግብፅም ውሃው ይቆምብኛል በሚል ስጋት ከኢትዮጵያ ጋር ወደ ተካረረው ውጥረት መግባቷን ያስታውሳሉ። እናም ፕሬዚደንት ትራምፕ ሁለቱም ሀገሮች ወደ ዩናይትድ ስቴትስ እንዲመጡ ጋበዙና እኛ እናሸማግላችሁ አሉ። ይሄ ደግሞ በኢትዮጵያና በግብፅ መካከል ያለው ውጥረት እንዲረግብ አድርጓል። ስለዚህ ደግሞ ፕሬዚዳንት ትራምፕ ብዙ ሙገሳ ማግኘት የሚገባቸው ይመስለኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ የሆኑት ግን ለዓመታት የዘለቀው የኢትዮጵያና የኤርትራ የጸብ ግንኙነት እንዲያበቃ በማድረጋቸው መሆኑንም ከሆነ ያስታውሳሉ። እና ፕሬዚደንት ትራምፕ የዛሬ ሁለት ዓመት አካባቢ ስላበቃው የኢትዮጵያና የኤርትራ በጸብ የመፈላለግ የመኮራረፍ ጉዳይ አያውቁም ነበር ማለት ነው። በኤርትራና በኢትዮጵያ መካከል ጦርነት የተካሄደው ትራምፕ ፕሬዚዳንት ከመሆናቸው በፊት ስለሆነ ስለ ጦርነቱ የሚያውቁበት ምክንያት የላቸውም። ስለዚህ የኢትዮጵያ ጠቅላይ ሚኒስትር የኖቤል የሰላም ሽልማት እንደተሰጣቸው ተሰጣቸው ሲሰሙ ኦው፣ በግብፅና በኢትዮጵያ መካከል ስላለው አለመግባባት ነው ብለው ገመቱ። መረጃውን ከሌላ ጋር እንዳላገናዘቡት ግልጽ ነው። እንዲሁ ሳያነቡ አስተያየት የመስጠት ልምድ አላቸው። ፕሬዚደንቶች እኮ አማካሪዎች አሏቸው። እርሶም የአፍሪካ ጉዳዮች ምክትል ሚኒስትር ነበሩ በአንድ ወቅት። እንደምን ይሆን ፕሬዚደንት ትራምፕ በጦርነትና በውሃ ጉዳዮች ንግግር፣ በኤርትራና በግብፅ መካከል ግርታ ወይም መምታታት ሊፈጠርባቸው የቻለው አብዛኞቹ ሌሎች የአሜሪካ ፕሬዚዳንቶች ተጨማሪ መረጃ ስጡኝ ወይንም ለአንብብስቲ ይላሉ፣ አማካሪዎቻቸውን ተጨማሪ መረጃ ይጠይቃሉ። ፕሬዚዳንት ትራምፕ ግን ሳያነቡ፣ ሳያገናዝቡ አስተያየት መስጠት ይቀናቸዋል። በአሁኑ ሰዓት ያሉም ፕሬዝዳንት እሳቸው ስለሆኑ እንልመደው እንግዲህ። እናም ሚስተር ኮኸን! እስቲ ይህንን ንግግሮች ጭብጥ ያስይዙልኝ። ፕሬዚደንት ትራምፕ በኢትዮጵያና በኤርትራ መካከል ስለነበረው ጦርነት አያውቁም። በኢትዮጵያና ኤርትራ መካከል ስለነበረው ግጭት አላወቁም፣ ምክንያቱም እሳቸው ወደ ስልጣን ከመምጣታቸው በፊት የሆነ ነገር ነውና። ስለዚህ የኢትዮጵያ ጠቅላይ ሚኒስትር የኖቤል ሽልማት ተሰጣቸው የሚለውን ሲሰሙ እንዴ፣ ከግብፅ ጋር ያለውን ውጥረት ያስቆምኩት እኔ ሆኜ ለእሳቸው የተሰጠው እንዴት ነው አሉ። የኖቤል ሽልማቱ በምን ምክንያት እንደተሰጠ አልተረዱም። ከፕሮፌሰር ኮኸን ጋር በሌሎችም የህዳሴ ግድብ፣ የኢትዮጵያና የግብፅ ግንኙነቶች፣ በኢትዮጵያ ፖለቲካና በራሳቸው ተሳትፎና አነጋጋሪም ሐሳቦች ላይ አነጋግሬያቸዋለሁ ያቸዋለሁ ይዤላችሁ መለሳለሁ። ለእኔ ግን እኔ ሁለተኛ ስለ ኢትዮጵያ አልናገርም ማለት የማይገባኝን ሁሉ እያልኩ ችግር ውስጥ ገባሁ ብለውኛል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴም ትናንት በትዊተር ባሰፈረው መልእክት አምባሳደር ኮኸን ያሉትን አጠናክረዋል። ፕሬዚደንቱ የኢትዮጵያና የግብፅን ጉዳይ ከኢትዮጵያና ከኤርትራ ግንኙነት ጋር አምታተዋል ብሏል።